አቶ ሙሉጌታ ህግ ማውጣት የሚያስችሉ ሁኔታዎችን ተከትሎ ህግ ማውጣት የሚችለውን ያህል ህግ ከራሱ ይማራል ወይ? ቀድሞ የወጣ ህግ ምን አይነት ፍሬ ያመጣ፣ ምን አይነት ውጤት ነበረው? ለሚቀጥለው ህግ ይልቁንም ደግሞ ባስገዳጅ ሁኔታዎች የተከፈተ በመጀመሪያው የሰራና ያልሰራን ሳይገመግም ዳግም ተመልሶ የሚመጣበት ሁኔታ በህግ አይነት ይታያል ወይ? በኢትዮጵያ ሁኔታ ምናልባት አንዳንድ አይን የሚከፍቱ ጭብጦችን ቢያካፍሉን። አዎ እንግዲህ አሉላ የኔ ማብራሪያ ህገ መንግስት ላይ እየተመሰረተ ነው። ይህ ህገ መንግስት ራሱ ምን ይላል? አንድ ሰው ለምሳሌ ኢሰብአዊ የሚባል ድርጊት ምን ማለት ነው? ኢሰብአዊ እንዴት ነው የሚታወቀው? የሚለው ጥያቄዋን ራሱ ህገ መንግስት ይመልሰዋል። በዚህ በአስቸኳይ ጊዜ አዋጅ ሊፈጠሩ የሚችሉ የሰብአዊ መብት ጥሰቶች ይኖራሉ ብሎ ያስባል ህገ መንግስት። በዚህ መሰረት መርማሪ ቦርድ የሚባል ያቋቁማል። ሴተር ኢመርጀንሲ ከታወጀ በኋላ መርማሪ ቦርድ ተፈጥሮ የሚታሰሩትን ሰዎች ይቆጣጠራል። ለምን እንደታሰሩ ያያል። የሰብአዊ የሆነ ድርጊት ተፈጽሞ ከሆነ ይቆጣጠራል እና በዚሁ መሰረት ሪፖርቱን ለፓርላማ ያቀርባል ይላል። ይህ ልክ ፕሮፌሰር እንዳሉት የሚጠበቅ ችግር ነው። ይሄ ጥሰቶች ይኖራሉ። ከዚህ በፊት አሁን ሁሉ በርካታ ጥሰቶች ሪፖርት አድርገዋል፣ በመጀመሪያው የስቴት ኦፍ ኢመርጀንሲ ጊዜ። ሌላው አቶ አደላ አሁን እንደጠየቀው ስቴት ኦፍ ኢመርጀንሲ የወጣው በህገ መንግስቱ መሰረት ነው። በጣም የሚገርመው የስቴቶች ኢመርጀንሲ ኮንሰርት እዚ የአስቸኳይ ጊዜ አዋጅ ጽንሰ ሀሳብ ሚገርመኝ ህገ መንግስቱ ራሱ አውጥቶት ህገ መንግስቱን ራሱን ያንጠለጥለዋል። ግልጽ ከሆነ ያባው ማለት ነው። ለአድማጮች እንዲብራራ ፍታ ፍታ ያደርጉልን። አዎ፣ ህገ መንግስቱ ራሱ መንግስት ማለት መንግስት ስል ፓርላማ ማለት ነው። ፓርላማው የአስቸኳይ ጊዜ አዋጅ ማወጅ ይችላል ይልና የአስቸኳይ ጊዜ አዋጅ ታወጀ ማለት ግን የፓርላማውን ህልውና ራሱ ሊያጠፋው ይችላል እና በጣም በጣም የሚገርም ነው። ምክንያቱም ፓርላማው የተፈጠረበት አንቀጽ ራሱ የቱከግዛዎች ታወጀ በኋላ ፓርላማውን የፈጠረ አንቀጽ ሁሉ አይጠበቅም፣ ህጋዊነት ሳይኖረው ይችላል። አሁን ነገ ተነስቶ ኮማንድ ፖስቱ በቃ ፓርላማው አያስፈልግም ካለ ላያስፈልግ ይችላል። ምክንያቱም ፓርላማውን አትንኩ የሚል ዝርዝር ውስጥ ከማይነኩት ዝርዝር ውስጥ ፓርላማውን የፈጠረ አንቀጽ አልተጨመረም ሶ የወታደራዊ መንግስት አይነት ነው። ስቴት ኦፍ ኤመርጀንሲ ሲስትም ከባድ ነው። ቀላል ነገር አይደለም። አሁን የኢትዮጵያ መንግስት በህግ ሊያደገው ከሚችለው ውስጥ ስናየው እስካሁን እየተደረገ ያለው ነገር ገና ገና ማሟሟቂያ ነው ብዬ ነው የማስበው። ምን ማለት ነው? ለምሳሌ ሰዓት እላፊ ሲታወጅ አልሰማሁም። ሊታወጅ እንደሚችል ይናገራል። ነገ ከቤታችሁ ጥሌት ይችላል መንግስት ከፈለገ፣ ነገ ያገኘውን ሰው ያፈለገውን ነገር ማድረግ ይችላል። እንደዛ የሚያደረገ የእርምጃ ህጋዊ ነው የሚሆነው። ስቴተስ ኦፍ ኤመርጀንሲ ማለት በዚህ ነው። ፓርላማ ውስጥ ያሁሉ ጭቅጭቅ የተፈጠሩ በጣም ከባድ ነገር ነው ስቴተስ ኦፍ ኤመርጀንሲ ሲባል፣ እና አንድ እሱ በፓርላማ ከጸደቀ በኋላ ሊሆን የሚችለው ነገር በጣም ከባድ ነው። በዚህም ነው በዚህ ደረጃ ፖለቲከኞችን ሆኑ ሌሎች አክቲቪስቶች በጣም እየተጨነቀ ያሉት ሁላችንም የምንጨነቀው አይ ቲንክ መንግስትን ጭምር የሚጨነቅ ይመስለኛል። አስጨናቂ ነገር ነው። ተቃውሞ እየጨመረ መሄደ ቁጥር መንግስትን በዛ በገፋ ቁጥር ያለ መረጋጋት እየጨመረ መሄድ የሚችል ነገር ነው። ለዚህም ነው አቶ ሸዋት እና ፕሮፌሰር የሚሉ ነገር አኪሬት የሆነው መልካም ወደሚስብ ቦታ ወስደውታል። አቶ ሙልጌታ የአስቸኳይ ህጉን የስልጣን ወይንም የሀይል አቅም የማስፈጸም አቅም ገደብ ያለሽ እንዳይመስል ነው። ምንም እንኳን አራት ገደቦች ቢኖሩም ሊለውጣቸው የሚችላቸው የአኗኗር ዘይቤን፣ የህግም መሰረት አገሪቱ ውስጥ ስርዓት የሚካሄድበት ሁኔታ የመቀየር አቅሙን ነው አጉልቶ ያሳዩንና ከቡድኖች ፍላጎት ባሻገር በግልጽ አሁን እርስዎ በሚገልጹት ደረጃ ህጉን ራሱ ለመጠቀም ከሚፈልጉት ወገኖች ጭምር ግልጽነቱን በዚህ ደረጃ አላየንምና ሁሉን ነገር እንዳይዝ ማን ነው ጠያቂው? መንደርደሪያ ወይንም መሟሟቂያ ነው ብለዋል። ይሄን የሚያስፈጽመው አካል ቅድም እንዳሉት የህግ ከለላ አለውና የፓርላማውን መሰረት እንኳን ጥያቄ ውስጥ ማስገባት የሚችል ከሆነ ባጭሩ አስቸኳይ ጊዜ አዋጅ ተግባራዊነቱ እንዲቆም መጠየቅ የሚችል አካል ክፍል አለ ወይ? እኔ እንደሚገባኝ ቅድም አቶ ኢንሹራንስ ምን ብለዋል? የክልል መንግስታት መግለጫ እንዳይሰጥም ይከለክላል ብለዋል። እውነት ነው። አዎ እኔ ማስታወሻለሁ። ይከለክላል ከፈለገ ይሄ አዋጅ ኮማንድ ፖስቱ ማለት ነው፣ የክልሉን ስልጣን ሊወስድ ይችላል። የሁሉም ክልሎች ስልጣን መውሰድ ይችላሉ። በዚህ ህግ መሰረት ምክንያቱም የክልሎች ስልጣን የመጣው ከህገ መንግስቱ ነው። ስለዚህ ህገ መንግስቱ እንዳይሰራ ከተደረገ በአስቸኳይ ጊዜ አዋጁ ህገ መንግስቱ የፈጠራቸው ድርጅቶች የመቆጣጠር ስልጣን ሊኖረው ይችላል፣ ኮማንድ ፖስቱ። ስለዚህ አሁን ኮማንድ ፖስት የሚያደርገው ነገር አሁን በሚያደርገው ደረጃ ላይ የገደበው መገደብ ስለፈለገ ብቻ ነው እንጂ ከዚህ አልፎ ሄዶ ህጋዊ ሆኖ ማለት ነው። ይሄ አስቸኳይ ጊዜ አዋጁ በሰጠው ስልጣን መሰረት የሰጠኝን ስልጣን እንዳለ ሁሉም ስራ ላይ አውለዋለሁ፣ እጠቀመበታለሁ፣ እስከ ፅግ ገፋዋለሁ ካለ የክልሎቹን ሁሉና ሁላ ሊያንጠለጥለው ይችላል፣ ሰስፔንድ ሊያደርገው ይችላል። ዛፊ መዝገን እስኪያልቅ ድረስ እኔ ራሴን የማስተዳድረው ሁላ ማለት ይችላል። የስድስቱ ወር ዕጣ በአገር ደረጃ ምን እንደሚመስል በጨረፍታ ለማየት የቻልን ይመስለኛል። የፖለቲካ ጥያቄዎችን ለአቶ የሺዋስ የሰላም ፍለጋ የእርቅና የምክክር መንገድን ለፕሮፌሰር ብርሃኑ ላካፍል። ፕሮፌሰር ብርሃኑ ወደ ሰላም የሚወስድ መንገድ ካልሆነ ብለዋል። ከአስገዳጅነት ወደ ፍቃደኝነት የሚያመጣ መንገድ ነው ሊያዋጣ የሚችለውም ብለዋል። ነገር ግን በስርዓቶች ምንነት አሁን በኢትዮጵያ ስልጣን ላይ ላለው ገዢ አካል ወይም ፓርቲ ብቻ ሳይሆን፣ በስርዓቶች ምንነት የስልጣን ጠባይ ሲለካ የስልጣን ጊዜን ወይንም መንገድ ማስፋት የያዙትን ወደሚፈልጉበት ቦታ መውሰድ ነው እንጂ ያ ፍቃደኝነት ስልጣን ካለ ሀይል የሚመጣ አይደለምና እንዴት አድርጎ ይሆናል ይላሉ። ቀድም አቶ ሙሉጌታ በህጉ ጥላ ስር ሊደረጉ የሚችሉ ወይም ሊመጡ የሚችሉ ከባድ ሁኔታዎችን አሳይተውናል። እንደገና ጥሩ ጥያቄ ነው አሉና፣ ይሄ ማሟሟቂያ መምህር ሙሉጌታ እንዳሉት ጥልቅ ወደ ሆነ ከመሄዱ በፊት ሌሎች ያገባናል የሚሉ ወገኖች በአገር ቤትም የሚኖሩ በውጭም የሚኖሩ ተባብረው እርዳታ ማቅረብ አለባቸው። የሀሳብ እርዳታ። ምርጫው አንድ ብቻ አይደለም። ምርጫው ሀይል ብቻ አይደለም። ሌላ ምርጫዎች አሉ። ሰላማዊ የሆኑ ገንቢ የሆኑ ምርጫዎች አሉ እና እንዲያ እንዲሆን እኔ ከዚህ ሀገር ባለ የሽማግሌዎች ፎረም ስም ከፕሮፌሰር ማሞ ሙጬ ጋር ሁነን ይህን ወረቀት የጻፍነው እንግዲህ ለዚሁ ነው። ያገባናል የሚሉ ኢትዮጵያውያን አማራጭ እንዳለ ለማሳየት መሞከር አለባቸው። ምክንያቱም አንተ እንዳልከው መንግስት የሚያየው ከፊቱ ያለውን ነገር ብቻ ነው። በዚህ ላይ ደግሞ እኔ አትሊስት ልወቅ ስል ነቅስ አልፈልግም። የማውቀው ግን የችግሮች መፍትሄ ሳይንሱም አርቱም የሚያሳየው እንደዚያ ባለ ጊዜ ሌሎች ጣልቃ ገብተው ለችግሩ መፍትሄ የሚሆኑ የመወያያ መድረክ አቋቁመው ሰላማዊ የሆኑ እርምጃዎች እንዲወሰዱ ማድረግ አለባቸው ብሎ ነው የሚቀርበው። ይሄ በሀገራችን በተለይ የተለመደ ነው። ምንም እንኳ የሀገራችን ሽምግልና ድክመት ቢኖርበትም አድላዊ የመሆን ነገር ስላለበት ብዙ ጊዜ ተረትም ተርተዋለኝ። ሁል ቀን የበደለ የበደለ ወታደሩ ነው፣ ግን ገበሬው ይካስ የሚል አስተሳሰብ አለ። ባለፈው በቱታውዘንድ ፋይቭ በፈረንጅ አቆጣጠር ምርጫ በተደረገ ጊዜ የሆነው ነገር፣ እስረኞች የተፈቱበት መንገድ ይሄ ነው። አድላዊ የሆነ ግን አድላዊ ያልሆነ ችግሩን ያመጣው የመንግስት አሰራር ለችግሮቹ መፍትሄ ሊሆን አይችልም። አንድ አሰራር በሽተኛም ሐኪምም ሊሆን አይችልም። ስለዚህ እኔ እንደሚመስለኝ መንግስት ፈቃደኛ ቢሆን አማራጭ ኃይሎቹን ፈቃደኛ ቢሆኑ እና የውይይት መድረክ በቅርቡ ተፈጥሮ በዚያ ውይይት ለኢትዮጵያ ችግሮች ብዙ መፍቲሄ ለማቅረብ ይቻላል ብዬ አምናለሁ። ግን ከሁለቱም ፈቃደኝነትን ይጠይቃል፣ ከመንግስትም ከአማራጭ ኃይሎችም ይሄ ካልሆነ፣ ቅድም መምህር ሙሉጌታ እንዳሉት ከጫፉ ላይ ያለው አያያዝ አሁን ወደ ጠለቅ አያያዝ እየሄደ የህዝብን መብት መግፈፍ ብቻ ሳይሆን ለጊዜው እሱም ያሳዝናል ለረጅም ጊዜ ልንወጣው ወደማንችለው ፈተና አገራችን ሊከተወት ወገኖቻችን ሊከታቸው ይችላል እና አማራጭ ሀሳቦች፣ አማራጭ አሰራሮች፣ አማራጭ ድርድሮች የሚደረጉበት መንገድ ቢፈጠር ጥሩ ነው ባይነን፣ የመፍትሄ ፍለጋው ንግግር ቀጥለዋል። አድማጮቹ፣ ውይይቱ አልተቋጨም፣ ሰዓት ነው ያለቀው። ሳምንት ይቀጥላል።